መጋቢት 7 2008 ዓ ም ከሌሊቱ 11 ሰዓት ላይ በጋምቤላ ክልል በሚገኙ ሦስት ወረዳዎች ታጣቂ የደቡብ ሱዳን የሙርሌ ጎሳ አባላት የ182 እናቶችና ሕፃናት ሕይወት ቀጥፏል። 125 ሕፃናትም አግተው ወስዷል። የተወሰዱ ሕፃናት ለማስመለስ የመንግሥት ጦር የደቡብ ሱዳን ድንበርን አቋርጦ አጋቾቹን ከቧል ከተባለ ሰነባብቷል። በዛሬ ሁለት አስራ አራት ህጻናት በሰላም ወደ አገራቸው መመለሳቸውን የመንግስት የመገናኛ ብዙሀን መዘገባቸውን ተከትሎ በፌዴራል የመንግስት ኮሚኒኬሽን ጽህፈት ቤት የህዝብ እና የመገናኛ ብዙሀን ግንኙነት ዳይሬክተር ጄኔራል አቶ መሐመድ ሰይድን አነጋግርናቸዋል። ዋነኛው የመንግስት ታርጌት ህጻናቱ ምንም ጉዳት ሳይደርስባቸው ወደ ቤተሰቦቻቸው እንዲቀላቀሉ ማድረግ ነው። በዚህ ረገድ መንግስት ከደቡብ ሱዳን መንግስት ጋር ከፍተኛ ግንኙነት በማድረግ ስራዎችን እየሰራ የቆየበት ሁኔታ ነው ያለው ባሻገርም የመከላከያ ሰራዊታችንም እንደዚሁ ጥንቃቄ በተሞላው መልኩ እንቅስቃሴዎች ነው ሲያደርግ የቆየው እና በዚህ ረገድ ህጻናቱ አጠቃላይ ካሉበት ቦታ መከላከያ ሰራዊታችን የደቡብ ሱዳን መንግስት፣ እና ደቡብ ሱዳን ውስጥ ያሉ የግዛት አስተዳዳሪዎች ህጻናቱን እየሰበሰቡ ወደ ሀገራችን እንዲመለሱ የማድረጉ ስራ እየቀጠለ ያለበት ሁኔታ ነው ያለው። በመንግስት መገናኛ ብዙሀን ዛሬ አስራ አራት ህጻናት መመለሳቸውን ተዘግቧል። እስካሁን የተመለሱ ህጻናት ቁጥር ምን ያህል ነው ለሚለው ጥያቄያችን አቶ መሀመድ ሲመ ሲመልሱ እንደ መንግስት ኦፊሻሊ መግለጫዎች ሰጣሉ። አሁን አጠቃላይ መረጃዎችን እያሰባሰብን ያለነው። ያለ ነው አጠቃላይ የደረስንበትን ድምሩን ጥቅሉን ይፋ የምናደርግበት ሁኔታ ነው የሚኖረው። ነገር ግን ተስፋ ሰጪ የሆኑ ስራዎች በስፋት እየተከናወኑ ያሉበት ሁኔታ ነው ያለው። ይሄ ደግሞ ቀጣይነት ያለው ስራ ነው። አሁን ጅማሮ ነው እያየን ያለ ነው። የማሰባሰቡ ስራ በስፋት እየተገባበት ሁኔታ ነው ያለው እና በተቀናጀ መልኩም ጭምር ነው እየተሰራ ያለው። አጠቃላይ መረጃ ደግሞ እንሰጣቸዋለን። በየጊዜው ከስር ከስር መረጃዎችን እንለቃለን። የኢትዮጵያ ጦር ድንበር ጥሶ ከበባ አድርጓል ከተባለ ሳምንታት ተቆጠሩ በውጤቱ ጠብ የሚል ነገር አለመሰማቱ፣ ህዝቡ ቅሬታን እያሰማ ነው። ህጻናቱን በኃይል የማስመለስ ስራ ለምን ዘገዬ? አልናቸው አቶ መሐመድ ሰይድን። ወዲያው ነው መንግስትም ዲፕሎማሲያዊ በሆነ መልኩ ችግሩን ለመፍታት የተንቀሳቀሰው መከላከያ ሰራዊታችንም እንደዚሁ ወዲያው ነው ሪአክት ያደረገው እና በዚህ ረገድ ሰፊ ስራዎች ናቸው ሲሰሩ የነበረው። አንደኛ የአካባቢው ስፋት መታየት አለበት። ሰፊ ቦታዎችን ባካለለ መልኩ ነው እንቅስቃሴዎቹ ሲከናወኑ የነበሩትና ሁለተኛ ደግሞ ችግሩ ሚፈታ የሚፈጠው ግብታዊ በሆነ መልኩ አይደለም፣ በስሜት አይደለም የሚፈጠው። ጥበብ ይፈልጋል፣ የዲፕሎማሲ ስራ ይፈልጋል፣ መነጋገር ይፈልጋል። ምክንያቱም ህይወት ነው የምናስመልሰው። እነዚህ ህጻናት በሰላም ወደ ሀገራቸው ወደ ወገኖቻቸው መመለስ ካለባቸው ሁለንተናዊ በሆነ መልኩ ነው እንቅስቃሴ የሚደረገው ና በዚህ ረገድ በስሜት የሚፈጸም ነገር ስለሌለ ነው በስፋት ወደ መግለጫም በእልህ በመነሳሳትም ግብታዊ የሆነ ወደሆኑ እርምጃዎች ለመግባት ያልተፈለገው ና በዚህ ረገድ ጊዜ ወስዷል። ግን አሁን ደግሞ ውጤቶቹ እየታዩ ያሉበት ሁኔታ ነው ያለው። መንግስት ቃል በገባው መሰረት ህጻናትን የማስመለሱ ስራ ጊዜ ቢፈጅም ግን ቅድም በተባለ መልኩ ውጤቱ በአማረ መልኩ ወደ ቤተሰቦቻችን እንዲቀላቀሉ የማድረግ ሂደት ስለነበረ ነው ብሎ መውሰድ ይቻላል። ለዶች ቨለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባም